ጋቢና ቪኦኤ፣ ጋቢና ቪኦኤ። ሰላም ሰላም፣ እንዴት አመሻችሁ? ተሳፈሩ፣ ገባ በሉ፣ ታክሲው ሞልቷል። ጋቢና ቪኦኤ አስገባጭ የጋቢና ጉዟችን ከአሜሪካ ድምፅ ሬዲዮ ተጀምረዋል። ታክሲ ሞልታለች። ጽዮን ግርማነኝ ከመስታወት አረካው ጋር አብረናችሁ እንጓዛለን። ሰላም እንደምናመሻችሁ በዛሬው ሚያዝያ 19 2009 ዓ ም የጋቢና ምሽት ፕሮግራማችን የኢትዮጵያ የሰብአዊ መብት አያያዝም ሆነ ዲሞክራሲያዊ ስርዓት በሽግግር ላይ የሚገኝ በመሆኑ ጉድለቶች እንዳሉት ጠቅላይ ሚኒስትር ኃይለማርያም ደሳለኝ አስታወቁ። ልማታችንንና ሰላማችንን የማይፈልጉ ኃይሎች በሚሉት ልክና መጠንም ባይሆን ጉድለቶች አሉበት። ጠቅላይ ሚኒስትር ኃይለማርያም ደሳለኝን ነበር የሰማችኋቸው። አድማጮች፣ ዛሬ ትንሽ የድምፅ ጥራት አለው በቴክኒካችን ላይ አሻሽለን እንግዲህ ወደ በኋላ ላይ እያስተካከልን እንመጣለን። የሜዲተራኒያን ባህር በሚያዝያና ግንቦት ወር ሽንፍሩ ይቀንስና የተረጋጋ ፀሐያማ ወቅት ይመጣል። አውሮፓ ለመድረስ አፍሪካን በሰሜን በኩል አቆራርጠው የሊቢያ ባህር ዳርቻ የሚደርሱ ፍልሰተኞች ደግሞ የመጨረሻውን የሞት ሽረት ጉዞ የሚያደርጉት በዚህ ወቅት ነው። በዛሬ ጋቢና በጉዞ ያለፉና እየተጠባበቁ ያሉን አሳፍረናል። እርጉዞች ነበሩ፣ ሕጻኖች የአንድ ዓመት የሚሆን የስድስት ወር የሚሆን አሉ። በዓይኔ ያየሁት እርጉዝ ሲገደል አይቻሉ፣ እርጉዝ ሲገደል አይቻሉ። የዘጠኝ ወር እርጉዝኛ ነው። እንዴት ደፍረሽ ወጣሽ ወደ መርከቡ? ማለት ባህሬኔ ወስኝ የወጣሁት ባህር ላይ ብሞት ይሻላል ብዬ ነው። የሜዲትራኒያንን ባህር አቋርጠው አሁን በጣሊያን የተለያዩ መጠለያዎች ውስጥ የሚገኙ ኢትዮጵያውያንና ኤርትራውያን ናቸው። ዘገባለን። አሁንም ለድምፅ ጥራቱ ይቅርታ እንጠይቃለን። የቴክኒክ ችግር ስለገጠመን ነው። በዚህ በአስቸጋሪ የጉዞ ካለፈ ከ18 ዓመት በኋላ ታሪኩን በፊልም የሰራ ወጣትም በጋቢና አሳፍረናል። ዘካርያስ ጥበቡ መስፍን ይባላል። የእውር አሞራ ቀላቢ ባለ ታሪክ ነው። ፊልሙ በኒውዮርክ ፊልም ፌስቲቫል ላይ በቀጣይ ሳምንት ለእይታ ይበቃል። ዘካርያስ ጥበቡ መስፍን እባላለሁ። በ1998 ዓ ም ከሀገር የተሰድች እስራኤል ለመግባት ሰውነቴን የሚያስነሳ መከራን አሳልፍ። አሁን ደግሞ ወደ የመን እንሻገራለን። በየመንም ስደተኞች ችግር ላይ መሆናቸውን ይናገራሉ። ለሰብአዊነት የቆመ ሰው በተለይ ደግሞ ኢትዮጵያዊ እንደመሆናችን መጠን ኢትዮጵያዊ የሆነ ዜጋ ማለት ነው በሙያው በተለይ በሕግ ጉዳይ ላይ ተሰሚነት ያላቸው ሰዎች የየመንና የዩኤንኤችሲአር እና የሪፊውጂ አስተዳደር ጉዳይ ጊዜያቸውን እንኳን መስዋዕት አድርገው ይረዱውን በማለት ነው። አቶ ዮሐንስ አበበ ይባባላሉ። ከየመን ሰንአ ናቸው። ስለ ሁኔታው ይነግሩናል። እናንተም በዚህ ጉዳይ ላይ አስተያየት ካላችሁ በፌስቡክ አት ቪኦኤ አምሀሪክ በቀጥታ በሚተላለፈው ስርጭት ላይ አስተያየቶቻችሁን ስጡን፣ ለአየር እናበቀዋለን። ጋቢና ቪኦኤ አብራችሁን ካድማ አስተሻገሩ። ዜና እናስቀድም። አጠር ላሉ ዓለም አቀፍ የምሽቱ ዜናዎች በድጋሚ ተመልሰን መጥተናል። ኬንያና ኢትዮጵያ አልሸባብ የሚያካሂደውን ድንበር ዘለል ጥቃት ለመከላከል በሚያደርጉት ጥረት በሶማሌ ክልል ሲቪሎች ላይ ኃይል ተጠቅመዋል ሲሉ በሶማሊያ የሚሰሩ የረዴት አገልግሎቶች በውስጣዊ ዘገባቸው ተናግረዋል። በአሜሪካ ድምጽ ሬዲዮ በሶማልኛ ቋንቋ አገልግሎት እጅ የገባው ዘገባ ኬንያ ካቻምና አንስታ በሶሚሲጊዶ ክልል አካባቢ ባሉት የአርብቶ አደር ማህበረሰቦች ላይ የአየር ድብደባ ማካሄዷን ይገልጻል። የኬንያ ዱር አራዊት ጥበቃ ሰራተኞች ሰዎችን በዘፈቀደ ማሰር፣ ካለምንም ዳኝነት ይገድላሉ ይላል ዘገባው። ወደ ቀጣዩ ዜናችን ስናመራ የዩናይትድ ስቴትስ አስተዳደር ትላንት ለህግ መምሪያና መወሰኛ ምክር ቤት አባላት ሰፊ በሚስጥር የተያዘ ገለጻ አድርጎላቸዋል ። በገለጻው የተሳተፉት ሰዎች ስለ ፕሬዝዳንቱ የብሔራዊ ጸጥታ ቡድን ጥያቄ ለመጠየቅ ችለዋል። የሰሜን ኮሪያው መሪ ኪም ጆንግ ኡን በመንግስት የሚደቀነውን አደጋ ማስወገድ ስለሚቻልባቸው ሰፊ አማራጮችም ለማወቅ ችለዋል። አንድ መቶ የሚሆኑት ሴኔተሮች ትላንት ከሰዓት በኋላ የተሰበሰቡት ከዋይት ሀውስ ቤተ መንግስት ጋር በተያያዘው የፕሬዝዳንቱ ጽህፈት ቤቱ ውስጥ ነበር። ዋሽንግተንና ፒዮንግ ያንግ በኮሪያ ባህረ ገብ መሬት ላይ በተደቀነው የኒውክሌር አደጋ ምክንያት ወደ ግጭት እየተቃረቡ ናቸው። ሰሜን ኮሪያ ባለፈው ዓመት ጥር ወር ለአራተኛ ጊዜ የኒውክሌር መሳሪያ ፍተሻ ካካሄደች ወዲህ ዋሽንግተንም ሆነች ፒዮንግያንግ ፒዮንግ ያንግ ወደ መለሳለስ የማምራት ገጽታ አላሳዩም። ዩናይትድ ስቴትስ በቀድሞ ባራክ ኦባማ አስተዳደር ወቅት በሰሜን ኮሪያ መንግስት ላይ ማዕቀብ እንዲጠናከር ዓለም አቀፍ ድጋፍ አስተባብራለች። ወደ መጨረሻው ዜና ስናልፍ በሶሪያ ደማስቆ ዓለም አቀፍ አውሮፕላን ማረፊያ አጠገብ ዛሬ ማለዳ የተሰማው ከፍተኛ ፍንዳታ የእሳት ቃጠሎ አስከትሏል። ምክንያቱ ምን ሊሆን እንደሚችልም ጥያቄ አስነስቷል። በብሪታንያ የሶሪያን ግጭት ጉዳይ የሚከታተለው የሰብአዊ መብት ቡድን እንደሚለው ፍንዳታው የደረሰው አውሮፕላን ማረፊያው ላይ አይደለም ግን የ25 ኪሎ ሜትር ርቀት ባላት ደማስቆ ከተማ ላይ ተሰምቷል። አልማናር የተባለው የህዝብ አላህ ደጋፊ ቴሌቪዥን ጣቢያ ፍንዳታውን ያስከተለው የእስራኤል የአየር ድብደባ ነው ሲል ዘግቧል። የሶሪያ መንግስት ሚዲያም የእስራኤል ሚሳይሎች አካባቢውን መትተዋል ብሏል። እንግዲህ ለዛሬ የያዝነላችሁ አጠር ያሉ ዜናዎች እነዚህ ነበሩ። ወደ ዋናው የጋቢና ቪኦኤ ዝግጅቶቻችን መልሳችሁ የጋቢና ጉዟችን ይቀጥላል። ጽዮን ግርማና እኔም መስታወት አራጋው አብረን ከአድማስ እንሻገር እንላችኋለን። ጋቢና ቪኦኤ ስ ፕሮስ ቦንሪስ ወደ መጀመሪያው ዘገባችን ነው የምናልፈው። የኢትዮጵያ ሰብአዊ መብት አያያዝም ሆነ ዲሞክራሲያዊ ስርዓት በሽግግር ላይ የሚገኝ በመሆኑ ጉድለቶች እንዳሉት ጠቅላይ ሚኒስትር ኃይለማርያም ደሳለኝ አስታወቁ። ምጣኔ ሀብታዊና ማህበራዊ መብቶችን በመጠበቅ ረገድ ሀገሪቱ የሚመሰገን ውጤት እንዳስመዘገበች ደግሞ አንዲት የዓለም አቀፋዊ ድርጅት የኢትዮጵያ ተወካይ ተናገሩ። ትናንት አዲስ አበባ በተባበሩት መንግስታት ድርጅት የስብሰባ ማዕከል በተከፈተው የሁለተኛው ብሔራዊ ሰብአዊ መብቶች መርሃ ግብር የትግበራ ስርዓት ማብሰሪያ ነው ዋናና የምክክር መድረክ ላይ ጠቅላይ ሚኒስትር ኃይለማርያም ደሳለኝ ባደረጉት ንግግር ሰነዱ የሰብአዊና የሀገሪቱ ሕልውና መሰረት መሆኑን በአግባቡ በመገንዘብና ከልብ በመቀበልና በማመን ነው ብለዋል። መለስካቸው አመሀ ከአዲስ አበባ ዝርዝር አለው። ትናንት አዲስ አበባ በተባበሩት መንግስታት ድርጅት የስብሰባ ማዕከል በተከፈተው የሁለተኛው ብሔራዊ ሰብአዊ መብቶች ድርጊት መርሃግብር የትግበራ ምዕራፍ ማብሰሪያ እና የምክክር መድረክ ላይ ጠቅላይ ሚኒስትር ኃይለማርያም ደሳለኝ ባደረጉት ንግግር ሰነዱ የተዘጋጀበትን ምክንያት በአጽንኦት አስገንዝበዋል። በእሳቸው አባባል መንግስት ሰነዱን ያዘጋጀው እንዲሁ የተለመደ አሰራር ስለሆነ አይደለም ወይም ደግሞ የለጋሽ ድርጅቶችን ቀልብ ለማማለልም ተብሎ አይደለም። ሰነዱ የተዘጋጀው የዴሞክራሲና የሰብአዊ መብቶች ጉዳይ የሀገሪቱ ሕልውና መሠረቶች መሆናቸውን በአግባቡ በመገንዘብና ከልብ በመቀበል እና በማመን ነው ሲሉ አስገንዝበዋል። ስለ መንግስታቸው የሰብአዊ መብት አያያዝና ዴሞክራሲያዊ ስርዓት ደረጃም የሚከተለውን ብለው ነበረ የሰብአዊ መብት አያያዛችን ሆነ የዴሞክራሲ ስርዓታችን ታዳጊና በሽግግር ሂደት ውስጥ ያለ በመሆኑ ልማታችንን እና ሰላማችንን የማይፈልጉ ኃይሎች በሚሉት ልክ እና መጠንም ባይሆን ጉድለቶች አሉበት። ይህ ሁሉን አቀፍ ብሔራዊ የሰብአዊ መብት ድርጊት መርሃ ግብር ይፋ መደረጉ ለስራችን ተጨማሪ አቅምና እድል እንደሚሰጠን ምንም ጥርጥር የለውም። ቪኦኤ ያነጋገራቸው በተባበሩት መንግስታት ድርጅት የኢትዮጵያ ዋና አስተባባሪና የተባበሩት መንግስታት ድርጅት ልማት ፕሮግራም ዩኤንዲፒ እንዲሁም የሰብአዊ ጉዳዮች ዋና ተጠሪ ምስስ አሁና ኢዛኮንዋ ኦኖቺ ስለ ሰብአዊ መብቶች ስንነጋገር አለመነጣጠላቸውን መገንዘብ አለብን ይላሉ። ስለ ሁሉን አቀፍ መብቶች የምንነጋገር መሆኑን ማስተዋል አለብን ይሉና ኢትዮጵያ በኢኮኖሚና በማህበራዊ መብቶች ላይ አስመዝግባለች ያሏቸውን መልካም ውጤቶች ይዘረዝራሉ ስለ ስንነጋገር ህዝቦቿ ለዘመናት ከነበሩበት አስቸጋሪ የኑሮ ሁኔታ ለመውጣት ባፈሰሳቸው መዓልን ነዋይ ያገኘችው ውጤት ኢትዮጵያን በአፍሪካ አንዷ መሪ ሀገር ያደርጋታል። ይቺ ሀገር የሚሊኒየሙ የልማት ግቦች ካሳኩ ሀገሮች አንዷ መሆኗ ስንናገር በኩራት ነው። የጉዳዩን ትልቅ ቁም ነገርነት በመገንዘብም ድሀ አገር በመሆኗ ውጥኖች ላይ ገንዘቧን አፍስሳለች። በዜግነትና በፖለቲካ መብቶች ያለውን ሁኔታ በተመለከተ ደግሞ የገለጹት በሚከተለው መልኩ ነበረ። ወደ ፖለቲካዊና የዜግነት መብቶች ስንመለስ ጠቅላይ ሚኒስትሩ እንደጠቀሱትም ፈተናዎች አሉ። ፖለቲካዊ መድረኩን ለተሳትፎ ክፍት ማድረግ፣ የፖለቲካ ባህሉን ራሱን ጥልቅ ማድረግ ያስፈልጋል። ምክንያቱም የኢትዮጵያ ዲሞክራሲ ራሱ ገና በማደግ ላይ ያለ የሚገኝ ህጻን ነው። ገና በለውጥ ላይ ያለ ሂደት ነው። እናም ብዙ ትምህርት የሚገኝበት ሂደት ነው። ጠቅላይ ሚኒስትሩ ከሌሎች አገሮች እነዚህን ዲሞክራሲያዊ መርሆችና ባህሎችን ለመገንባት ምን መደረግ እንዳለበት ለመማር ዝግጁ እንደሆኑ ሲገልጹ መስማትም የሚያስገርም ነበር። የመጀመሪያው የሰብአዊ መብቶች የድርጊት መርሃ ግብር በሚኒስትሮች ምክር ቤትና በህዝብ ተወካዮች ምክር ቤት ጸድቆ ጥቅምት 16 2006 ዓ ም በስራ ላይ እንደዋለ የብሔራዊ ሰብአዊ መብት የድርጊት መርሃ ግብር ጽህፈት ቤት ያሰራጨው መረጃ ያረጋግጣል። አሁን የተዘጋጀው መርሃ ግብር ይህን የቀደመውን መርሃ ግብር ለመተካት እንደሆነም ተመልክተዋል። መለስካቸው አምሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ። አድማጮቻችን በተፈጠረው የቴክኒክ ችግር ይቅርታ እንጠይቃለን። አሁን የምናልፈው ወደ ቀጣዩ ዘገባችን ይሆናል። የሜዲተራኒያን ባህር በሚያዝያና ግንቦት ወር ውሽንፍሩ ይቀንስና የተረጋጋ ፀሐያማ ወቅት ይመጣል። አውሮፓ ለመድረስ አፍሪካን በሰሜን በኩል አቆራርጠው የሊቢያ የባህር ዳርቻ የሚደርሱ ፍልሰተኞች ደግሞ የመጨረሻውን የሞት ሽረት ጉዞ የሚያደርጉት በዚህ ወቅት ነው። በዛሬ ጋቢና በጉዞ ያለፉና እየተጠባበቁ ያሉን አሳፍረናል። የዓለም አቀፉ የተባበሩት መንግስታት የስደተኞች ኮሚሽን ዩኤንኤችሲአር ባወጣው ወርሃዊ ዘገባ መሰረት የሜዲተራንያን ባህር አቋርጠው ወደ ጣሊያን ወደብ የሚደርሱት የስደተኞች ቁጥር ባለፈው ዓመት ብቻ 355728 ደርሷል። ከትላንት በስቲያ በወጣው በዚህ ወር ዘገባ መሰረት ሜዲተራኒያንን አቋርጠው ጣሊያን ወደብ የደረሱት ደግሞ እስከ ትላንት በስቲያ ድረስ 44 59 ሰዎች ናቸው። 1092 ሰዎች ደግሞ ሜዲተራኒያን ባህር ሲያቋርጡ ሕይወታቸው አልፏል። በዚሁ የዩኤንኤችሲአር ዘገባ መሰረት ከአፍሪካ ሀገሮች በስደተኛ ቁጥር ብዛት ናይጄሪያ አንደኛ ሆና ስትመዘገብ በሁለተኛነት ደረጃ የተመዘገበችው ኤርትራ ሆናለች። መስታወት አራጋው በሜዲተራኒያን ባህር አቋርጠው ጣሊያን የሚገኙ ኤርትራውያንን እና ኢትዮጵያውያንን አነጋግራ ተከታዩን ዘግባለች። አብርሃም እንደ በርካታ ስደተኞች ከኤርትራ ሜዲትራንያንን አቋርጦ ጣሊያን ለመድረስ የሚገጥሙትን ፈተናዎች በሙሉ ተጋፍጧል። አሁን በጣሊያን ተረጋግቶ ኑሮ መኖር ከጀመረ ዓመታት ተቆጥረዋል። አዲስ ለሚመጡት ስደተኞች መረጃንና አስፈላጊውን እርዳታ በግሉ በመርዳት ላይ ይገኛል። ስደተኛ አሁንም በብዛት እየገባ እንደሆነ ነው የሚናገረው። ዛሬ ዓመት በጣም ብዙ ሰው ሞቱ የራሱ ጥሪ ላይ ሁለት ሞቶ ሲሆን ኤርትራው ሞት ጥፉ ነው። ጥሪ የሚጓዛ ሰው አልነበረ ጥሪ የሚመጣ ሰው አልነበረም። ዛሬ አመት ግን ጥሪ ራሱ በበርዱ ማዕበር ራሱ ከባድ ነው። እዚህ ወር ማለት ነው ግን መጡ ሰው አሁን ጀምሮ አሁን ግን ከጉንበት ጀምሮ ሰነ አምለ ምናምን ናቴ ብዙ ሰው ይመጣል ማለት እንትና ሞቆቱ ስለሆነ ባህር ራሱ ማዕበል ጀና ነው እንትና ስለሆነ አሁን ብዙ ሰው መግባት ነው እንጂ ከሱዳን ሊቢያ ከሊቢያ የሜዲትራንያንን ባህር አቋርጣ ጣሊያን ቦሎኛ የሚገኘው መጠለያ ውስጥ ትገኛለች። ባህሩን የተሻገረችው የዘጠኝ ወር እርጉዝ ሆና ነው። ስሟን እንድንገልጽ አልፈለገችም። ወዲ ጣሊያን ያገባሁት መስከረም ላይ ነው ያገባሁት የስንት ወር እርጉዝ ነበርሽ? ጀልባ ላይ ስትወጪ የዘጠኝ ወር እርጉዝ ነው። እንዴት ደፍረሽ ወጣሽ ወደ መርከቡ? ማለት ባህር እኔ ወስኜ ወጣት ባህር ላይ ብሞት ይሻላል ብዬ ነው። መ ሊቢያ ላይ ይደበድቡሻል፣ በኤሌክትሪክ ያቃጥሉሻል፣ ምግብ የለም። በቃ የምተኝበት ራሱ ብዙ ሰዎች ሲሞት ያለች ለመሞት ለመሞት በቃ በአንድ ጊዜ ነፍስ እያለ ተምንብሰቃይ በአንድ ጊዜ ባህር ገብቼ ብሞት ይሻላል ብዬ ወደ ባህር ገባ። በቃ ወሱኛም። ሊቢያ ላይ በጣም ብዙ ችግር አለ። ልነግርሽ አልችልም። በብዙ ወንዶች መደፈር አለ። እርጉዞች ደግሞ በቃ እርጉዞችን እየወሰዱ ሆዳችንን ይረግጡናል። ግን የእግዚአብሔር እግዚአብሔር ካልፈቀደው ልጁ ሊወርድ አይችልም። ወይም በቃ ሊበላሽ አይችልም። የእግዚአብሔር ድጋፍ ስላለ እንጂ እርጉዞችን ይረግጡናል። በቃ ያሽናል፣ በጣታቸው ይጎረጉሩናል። በቃ ልነግርሽ አልችልም። ማረኝ እንጂ ይከብዳል ሊቢያ በጣም ከባድ ነው። ባሽ አሁን ልጅሽ እንዴት ነው? በምን ሁኔታ ላይ ይገኛል? ልጅ አሁን ደህና ነች ይቻላለች። እሷም ግን ብዙም ቅዋይ ስለተጎዳች ነው መሰለኝ ሁሉ ያማታል። በቃ ምንድን ነው የሚያማት? በቃ ይባስላታል። ህጻን ስለሆነች የት እንደሚያማት አላውቅም። ታለቅሳለች። ሌቱም ሁላ ትተኛልኝ። እሷን ተሸክሚ የስወዘወዝ ነው የማድረው። ምኗን እንደሆነ አላውቅም እንጃ አንዶም ባህታ ከኤርትራ ሱዳን፣ ከሱዳን ሊቢያ፣ የሜዲትራንያንን ባህር አቋርጦ ጣሊያን ከገባ ጥቂት ወራቶች ተቆጥረዋል። ጉዞውን እንዲህ ገልጸዋል። እኔ አሁን የመጣሁበት በቃ ሺ ሺህ አካባቢ ነው። እዛ የነበርነን እዛ ሰላሳ ሁለት ሰው ሞተዋል። ቃ ምን ነበረ አንድ ሰላሳ ደቂቃ ተጓዝንና እዛ ሊቢያዎች ነው ራሳቸው የሸኙን። ትንሽ ስንጓዝ ተባላሸች መርከቧ። ከዛ እዛ አንድ ሰዓት የሚያክል እዛ ቁመን ወደኋላ ተሞልሶ እና እሱ በፈጣኖች አድርጎ ፈጣኖች ይዘው መጡ። እዛ ከዛ እዛ እዚ ቅርብ ቦታ ብዙ ከዛ ተጓዝና እዚ ቅርብ ቦታ አለች ጣሊያን ይረዱ ሀል ይመጡዋል ብሎ እዛ ባህር ላይ ጥሎን ነው ይሄዱ የተመለሱ ማለት ነው፣ እነዚህ ሊቢያዎች። አንድ አርባ ደቂቃ መሆን ተቆየና እዛ ውስጥ አንደር አለው እዛ መርከብ በላይ ያሉ እንኳን ንደና ነው ንፋስ ያገኙታል፣ በውስጥ ያለን ደሞ ልንሞት እኛ በጣም ሙቀት ስለሆነብን መውጣት ጀመርን ወደ ላይ ና ከዛ በቃ የባሰ ሰው ሰው የተረጋገጠ የተጭፍልቅልቅ እያለ ሰው ሰላሳ ሁለት ሰው ሞቷል። አንዳንዱም ወደ ባህር ይገባል። አሁን ስትነግረኝ ሴቶችና ህጻናት ነበሩ አልከኝ። ህጻናት እድሜያቸው ስንት የሚሆን ነበሩ እዛ መርከብ ውስጥ ካንተ ጋር? ዋ ነበሩ። እርጉዞች ነበሩ፣ ህጻኖች የአንድ አመት የሚሆኑ የስድስት ወር የሚሆኑ አሉ፣ ታላልቆችም አሉ። የሰባት አመት የስምንት አመት የአራት አመት ብዙ ነው ያሉ። ኢትዮጵያውያን ወይስ ኤርትራውያን? እኛ የነበርነው አብዛኛው ኤርትራውያኖች ናቸው። ከዛ ደግሞ ህጻኖች ኤርትራውያኖች ብቻ ነው ኢትዮጵያ አይደለም። ከዛ ሶማሌዎች አሉ፣ እዛ ኢትዮጵያም አሉ ማለት ነው። እዛ እርጉዞች ምናምን እዛ ህጻኖች ደግሞ ከኤርትራ ብቻ ነው። ተወልዳ ያደገችው ዲላ ነው ሰርቶ ለመለወጥ ወደ ሱዳን ከሁለት ዓመታት በፊት ተጓዘች። የተሻለ ስራ ፍለጋ ሱዳን የሰራችበትን ገንዘብ ከፍላ ወደ ሊቢያ ከዛም ጣሊያን ገባች። እንደ አብዛኛዎቹ ስደተኛ ሴቶች የመደፈር አደጋ ገጥሟታል። ስሟ እንዲጠቀስ አልፈለገችም። ወደ ሊቢያ ድንበር ስንደርስ በጣም ብዙ መከራ ነው ያየ ነው፣ እኛ ማለት ነው። መደፈር አለ እዛ ጋር ሴቶችን ብቻ ሳይሆን በተለይ እንጃ ሴቶች ይደፈራሉ። ሴቶች ግን በጣም ስቃይ የሚታይባቸው ወንዶች ናቸው። ይገረፋሉ። እኔ እንጃ በጣም እንበቃ ሀገር እንደሌላቸው ነገር ሆኖ ነው የሚገረፉት ማለት ነው። ለምንድን ነው ምክንያቱም ምንድን ነው የሚገረፉበት? ምን ይሄ ምክንያት አለ የሚባል ነገር የለም። መንገድ ላይ ነው የሚገረፉት። ግን መተንም ሊቢያም ደርሰን ከዛ ከብር ካልደረሰላቸው ብሩ እስከሚደርስላቸው ብሩ ካላመጣቸው ተብሎ ታስረው የሚገረፉበት በጣም ይገረፋሉ። ሴትም ሆነ ወንድ ማለት ነው። ሴት ደግሞ ያው ሳትደፈር ወደ ልጅ ወደ ጣሊያን ገባች የምትባል ሴት አንቺ፣ ይህ ችግር ገጥሞሻል። እኔም ያው ብዙም እንትን አላልኩም፣ ግን ያው መደፈሩ መቼም አልቀራም ስል መጣ ማለት ነው። ሁሴን አህመድ በኢትዮጵያ በሹፌርነት ስራ ተሰማርቶ ይገኝ ነበር። ሁለት የራሱ የትራንስፖርት መኪናዎች እንደነበሩትም ይናገራል። በፖለቲካ ችግር ነው ኢትዮጵያን ጥዬ ወደ ሱዳን ቀን ለማሳለፍ የመጣሁት። ነገር ግን ወደ ጣሊያን በአጭር ቀናት ውስጥ መግባት እንደምችል ደላሎች ሲያግባቡኝ ጉዞውን ተቀላቀልኩ። እንዳሰብኩት ሳይሆን ጦርነት አቋርጬና ብዙ ፈተናዎች አልፌ ነው ጣሊያን የደረስኩት ይላል። ጣሊያን ስገባም ከዛሬ ነገ ይሞታል እየተባልኩ የምጠበቅ ሰው ነበርኩ። ይመስገነው አሁን ቆሜ ለመናገር በቃ በማለት ይጀምራል። ለአራት ወር የፀሐይ ብርሃን ሳናይ ተዘግቶብን ነበር። ቁጭ አለው እና አንድ ኤርትራዊ አፎ ስሙን መናገር አልፈልግም ይቅርታ ና ከዛ ውስጥ ከስንት ጉድ ውስጥ አውጥቶን ያው እንድንሻገር ያደረገን ሰላሳ ሶስት ሰላሳ አራት ኢትዮጵያዊ ነን የነበር ነው። ጣሊያን ስገባ ያው ይሞታል ብለው ነበረ ግን አለውኝ። ብሔሬ ኦሮሞ ነው፣ እኔ በሐሰት አልመሰክርም። አሁንም ቢሆን እዚህ ይሞታለው እንጂ በሐሰት አልመሰክርም። ትክ የለውም። ይኸውልሽ፣ እኔ አንደኛ ሹፌር ነኝ፣ አዲስ አበባ ውስጥ መንጃ ፈቃድ አውጥቼ አይሱዙ ነዳለው። እንደገና ዶልፊን የሚባል መኪና ታውቂያለሽ? ሚኒባስ እሱን የነበረኝ ሰው ነኝ ግን በቃ መቀመጥ አልቻለም። የጀልባው ጉዞ ምን ይመስል ነበር? መቼም ከኢትዮጵያ ሽንደት አለ። በአስራ አንደኛ ወር ማዕበል ነበረ። የሚገርምሽ ከእኛ በፊት ሶስት ጀልባ ወድቆ ነበረ። ያ ወደ ኢትዮጵያ ሊመልሱን ነበረ። ገንዘባችንን ከፍለናል። ኦልሞስት ብዙ ብር ከፍለናል። የሚገርምሽ አምስት ሺ አምስት መቶ ዶላር ነው የከፈልኩት እኔ እና ኢትዮጵያዊ ቸዋል። የብር ስኬል ወጥቶላቸዋል። ኢትዮጵያዊ አምስት ሺ አምስት መቶ ዶላር ይከፍላል። ኤርትራዊ ስድስት ሺ ይከፍላል። ሱማሌ እስከ አስር ሺ ይከፍላል። በዚህ መሰ ለምን መሰለሽ፣ ሱማሌ ውጭ ዘመድ አለው፣ ኤርትራዊም ውጭ ዘመድ አለው። ኢትዮጵያዊ ግን ከዱላ ጋ ነው፣ ከዱላ ጋ ነው። አምስት ሺ እስከ አምስት ሺ አምስት መቶ ምን ከፍለው የምንደበደበውን አጠይቂኝ። ሊቢያ በቃ ጠዋትና ማታ መደብደብ ነው። ሰው እንደበግ የሚሰቀልበት ሀገር ሊቢያ ነው። አንተ ይሄንን እያወቅህ ነው የገባህበት? ምን ላርገ። ይኸውልሽ አንድ ነገር ልንገርሽ ህይወት እኔ ሱዳን መጥቼ ሱዳን አሳልፋለሁ ብዬ ነው የነበረው። ግን ከእኔ በፊት የሄዱት ሰዎች በሀያ ቀን ጣሊያን ገቡ። ስለዚህ ሀያ ቀን መቋቋም አያቅተኝም ብዬ እኔም ተነስቼ ጉዞዬን ቀጠልኩኝ። ስንት ቀን ፈጀብህ ታዲያ አንተ? ሱዳን ሀያ ስድስት ቀን ምናምን ተቀምጫለሁ። መርከብ ላይ ደግሞ ያው ስልሳ አራት ሰዓት ምናምን መርከብ ላይ ነበረን። የስድስት ሰዓቱ ጉዞ አትጠይቅኝ። ሰባት መቶ ዘጠና ስድስት ሰው ነው በአንድ መርከብ ላይ የተጫነው። ስድስት ሰዓት እንደተጓዘን ያው ነፍስ አድኖች መጡልን ምንም ሰው አልሞተም። ያው ብዙ ሰው የተጎዳ ስለሆነ ብዙ ሰው በቃ በዚህ የሚገርምሽ እከክ ሰው ሲገል ያየሁት ሊቢያ ነው። በእከክ ነው ሰው የሚሞተው። እከክ ያው ለአንቺ ልንገርሻውም ብልታችን አካባቢ ነው። ሴቱንም ወንዱንም የሚያጠቃው እከክ በቃ በእከክ ለመነካካት ይከብድሻል። በአይኔ ያየሁት እርጉዝ ሲገደል አይቻሉ። እርጉዝ ሲገደል አይቻለ። ኢትዮጵያዊ ናት አደለችም። ጥቋቁሮች ናቸው። ምንም ገንዘብ የለኝም አለችው። በጥይት ነው። ከዛ ሌላው እንዳለ በአንዴ ከፈለ። ዘጠና ሰው ከፈለ በአንድ ጊዜ በአራት ቀን ውስጥ። የተባበሩት መንግስታት የስደተኞች ኮሚሽን ዩኤንኤችሲአር ባሳለፍነው አመት ብቻ ከወላጆቻቸው ወይም ከአሳዳጊዎቻቸው አሊያም ያለ ቤተሰብ ወደ ጣሊያን ከገቡት 28223 ህጻናት ውስጥ 25846ቱ ያለ ወላጅና አሳዳጊ ጥበቃ ብቻቸውን ነው ከሌሎች ስደተኞች ጋር ተቀላቅለው የተገኙት። ከነዚህ ህጻናት ውስጥ 92 ሁለት በመቶ የሚሆኑት ከ15 እስከ 17 የዕድሜ ክልል ላይ ሲሆኑ 8 በመቶ ከ5 እስከ 14 የዕድሜ ክልል ላይ የሚገኙ መሆናቸውም ታውቋል። በአጠቃላይ ከመላው ዓለም ወደ ጣሊያን በሜዲትራኒያን ባህር አቋርጦ የገቡ የወንዶች ቁጥር 71 በመቶ ሲሆን፣ 13 በመቶ ሴቶች፣ 16 በመቶ ደግሞ ህጻናት መሆናቸው ተዘግቧል። የምትከታተሉት የጋቢና ቪኦኤን ዝግጅታችን ወደ መጨረሻው ዘገባችን እናልፋለን። የተባበሩት መንግስታት ድርጅት በጦርነት በታመሰችው የመን ቸነፈር አፋፍ ላይ ለሚገኘው በብዙ ሚሊዮኖች የሚቆጠር ህዝብ ነፍስ አድን እርዳታ የሚውል ሁለት ነጥብ አንድ ቢሊዮን ዶላር ለጋሾች እንዲያወጡ ተማጽነዋል። የመንግስታቱ ድርጅት የየመኑንም ሁኔታ ከዓለም ሰባዊ ቀውሶች ሁሉ የከፋ ሲል ገልጾታል። በየመን የሚገኙ ኢትዮጵያውያን ስደተኞችም ጥቃት እየደረሰብን ነው ብለዋል። ሀገሪቱ ህግ አልባ ሆናለች። ባልታወቁ ቡድኖች ከመካከላችን ታፍነው የተወሰዱ አሉ። እጅግ አደገኛ ሁኔታ ውስጥ ዳሉ እንዳሉ ይናገራሉ። ቆንጅ ታየ ከስደተኞቹን አነጋግራ ተከታዩን ዘገባ አጠናቅራለች። የመን ውስጥ የሚገኙ ኢትዮጵያውያን ስደተኞችም መሰረታዊ አቅርቦትም ይሁን ከለላ የሚሰጠን የለም ያለነው ነው በከፋ አደጋ ውስጥ ነው ብለዋል። ሰንአ ካሉ ኢትዮጵያውያን ስደተኞች አንዱ አቶ ዮሐንስ አበበ ሶሪያ ያለው ሁኔታ ከሚሰጠው ትኩረት አንጻር ሲታይ የየመን ይዞታ የተረሳ ይመስለናል በማለት አማረዋል። አሁን ለምሳሌ የመንግስት ተቋማቶች ሁሉም፣ ፖሊስ ሀያቦች የለም፣ ከሌላ ምስጠን የለም፣ እርዳታ ምስጠን የለም። በዚህ ሁኔታ እንቀጥል ከሆነ የእኛ እጣ ፋንታ ምንድን ነው? ሁላችን የምንካለቅን በኋላ አሊያም ወይም ደግሞ ሌሎች ወገኖች ከንፈር ይመጡ ትርጉም የለውም። ምን ህጻናቶች በኮሌራና በተለያዩ በሽታዎች የጠቁ ነው። የምግብ እጥረት አለባቸው። ሰዎች በአንድ እርምጃ ወደ አንድ እርምጃ በስጋት ነው የሚሄዱት ምክንያቱም ሁሉም ህዝብ ማለት ይቻላል ከተቀናቃኝ ሀይሎች ውጪ እንደ ባህልም ይሁን በአንድ ቤት ውስጥ በነፍስ ወከፍ ከሶስት በላይ ጠመንጃ አለ። ስለዚህ አሁን እነሱ እየጠቀሙበት ነው። ይህን ከችግሩ አኳያ ማለት ነው መንቀሳቀስ አልቻለም ማለት በሚኖራችን ሊጠበቀ አይደለም ማለት ነው። በሎ ችግሮች ላይ ተጨምሮ ማለት ህክምና ፀቱ ላይ ተጨምሮ ማለት ነው። የመጠቀያ ችግሮች ተጨምሮ ማለት ሰዎች እየታፈኑ ይወሰዳሉ። ሰሞኑን እንኳን ሶስት የሆኑ ኢትዮጵያኖች ታፍኖው ተወስደዋል። ሁለቱ አመለጡ። ወዴት ነው የተወሰዱት? ታፍነው ማን ነው አፍኖ የወሰዳቸው? አይታወቅም። ምክንያቱም አሁን እዚህ ሀገር ምንም አይነት የመንግስት ተቋማቶች ህጋዊ እንቅስቃሴ ስለማያደርጉ ማለት ነው። አብዛኛው ተሽከርካሪ የሰሌዳ ቁጥር የለውም። የሞተር ሳይክሎች ከመቼውም የበለጠ ገዝተዋል። እንደውም ወንጀሎች የሚፈጸሙት በሞተር ሳይክልና እንደዚሁም የሰሌዳ ቁጥር በሌላቸው መኪናዎች ነው ማለት አስቸኳይ ጊዜ አዋጅ ተያይዞ የወንጀል መጠኑ እጅግ ተበራክቷል። አቶ ዮሐንስ ችሁ አሁን እርስዎ የሚሉኝ አካባቢ ሰንአ ውስጥ በቁጥር ምን ያህል ትሆናላችሁ? አለተኛው ቁጥር ሁሉንም በትክክል ለመግለጽ ያስቸግራል። ያው የተመዘገቡት በዩኤን ክሲ ያልሆነ ነው ግን እኛ በማህበራችን ውስጥ በዚህ በማንዴት ሬፊጂ አሶሴሽን በሚባለው ውስጥ ማለት የተመዘገቡት ሶስት መቶ ሀምሳ አካባቢ እንሆናለን። እንግዲህ ማለት አንድ አካባቢ ስልሽ እጅብ ብለን ሳይሆን ያው እኛ ራሳችን ለመጠበቅና ለ መጠባበቅ እንዲመችን ብለን እዛችው አካባቢ የሰፈር ነው ማለት ነው። ዩኤንክሻርም ሆነ ሌላ መንግስታዊ አካል ጠይቀን ነበር። እኛ ሀገር ጉዳይ ሄድን። ለምን በአንድ ቦታ ላይ አድርጋችሁ፣ ለከለላ ለጥበቃ እንዲመች አስፍሩን ብለናቸው ምላሽ ስላልሰጡን እኛ ራሳችንን በራሳችን ተመሰረትንና ቢያንስ ራሳችንን ከጥቃት ለመከላከል እንድንችል ብለን ነው ይህንን ነገር ያደረግነው ማለት ነው። ማን ነው የሚረዳችሁ? ምንድን ነው የምትበሉት? ምን ላይ ነው የምትጠለሉት? ስ መጠለያ የሚገርምሽ አሁን ለምሳሌ ከዚህ በፊት ስደተኛው የራሱን የሆነ ስራ እየሰራ አነስተኛም ሆነ ከዛ የተሻለ ስራ ይሆን ይሰራ ነበር። ኤምባሲዎችም ሌሎች ተቋማቶች በነበሩበት ጊዜ ተቀጥሮ የሚሰሩ ሰዎች ነበሩ። አሁን ግን ሙሉ ለሙሉ ማለት ይቻላል እነኛ ሁሉ ተቋማቶች የሉም ምንም አይነት የስራ እድል ስለሌለ ማለት ነው። አብዛኛው ስደተኛ በችግር ላይ ነው ያለው ማለት የሚረዳው ዩኤንክሽርም ምንም አይነት እርዳታ የራሽንም የመቀለያም የከለላም የደህንነት በቃም ህጎ የሚፈቅደውን ዩኤንክሽር አላደረግልንም ማለት ነው። በጎ ፈቃደኞች አሉ። ትውልድ ኢትዮጵያኖች የተሻሉ ኑሮ የሚኖሩ ማለት ነው። ግማሽ የመን ዜግነት፣ ግማሽ የኢትዮጵያ ዜግነት ያላቸው እነሱ ዝም ብለው ከተሻሉ ሰዎች እያስተባበሩ ራሽንና እንደዚህ ዘይትና ምናምን እየሰጡን አንዳንዶቹ ደግሞ አሁን ቤት ኪራይ ድሮ ይከፍሉ የነበሩት መክፈል ያልቻሉት እየወጡትን አነስተኛ አነስተኛ ድንኳን አለ እዛ ውስጥ እየተሰጣቸው፣ በቃ በአንድ ላይ ጅብ ጅብ ብለው ይኖራሉ። ግን ያ ከስጋት አላዳነም። አሁን ሴቶቹ ለምሳሌ ሰው ቤት ነው የሚኖሩት። ለምሳሌ ባለትዳር ሆነው ከባላቸው ስረቤት ሆነ ለሴፍቲ ሲባል ሴፍት ውጭ ድንኳን ውስጥ ሴት ማደር ማለት ነው። ስለዚህ የያሌ ችግርም አለ። ለምን አደጋ ሊፈጠር ይችላል በሚል ማለት፣ ወንዱን ዛሬ በመኪና በጠመንጃ ፍነው ከወሰዱት ማለት ነው፣ ነገ ደግሞ ሴቷን ደግሞ ሊደፍሯት ይችላሉ። የተለያየ ነገር ሊመጣ ስለሚችል እንደዛ እየተባበሩ ነው ሰዎች ያሉት ማለት ነው። ከዛ ውጪ የምናገኘው ምንም አይነት ከሌላም ሆነ እርዳታ የለም። አሁን ወደኛ አቤት ያላችሁት ከአሁኑ ድምጻችንን አሰሙል ያለንበት ሁኔታ አደገኛ ነው በሚል ነውና ምንድን ነው የሚሰማው ሰው እንዲያደረግ የምትፈልጉት? በጣም ጥሩ እንግዲህ፣ እዚህ በጣም አስከፊ ሁኔታ ላይ ነው ያለ ነው። አሁን የሶሪያ ሲታሰብ የእኛም መታሰብ አለበት። እኔ አንዳንዴ እንደውም የመን የሚዲያ ማዕቀብ ሁሉ ያለባት ሁሉ ነው የሚመስለኝ ገባት፣ እና በዛም ምርር ብለን ነው አሁን ይህን ድል ያገኘ ነው ከእናንተ ጋር ማለት ነው። ምንድን ነው አንዳንድ ለምሳሌ የህግ አዋቂዎች ሊኖሩ ይችላሉ አውሮፓም ሆነ አሜሪካ በህግ ላይ ተንተርሰው ብዙ ተጽዕኖ ፈጣሪ ሰዎች ሊኖሩ ይችላሉ። እኔ አሁን የኢትዮጵያዊ ሌላ ዜጋ አይደለም፣ ምክንያቱም ለሰብአዊነት የቆመ ሰው፣ በተለይ ደግሞ ኢትዮጵያዊ እንደሆናችን መጠን ኢትዮጵያዊ የሆነ ዜጋ ማለት ነው በሙያው በተለይ በህግ ጉዳይ ላይ ተሰሚነት ያላቸው ሰዎች የየመንና የዩኤን ኤችሲአር እና የሪፊጅ አስተዳደር ጉዳይ እንዲመረመርና እንዲታይ ነው። ዘካርያስ ጥበቡ መስፍን እባላለሁ። በ1998 ዓ ም ከሀገር የተሰድቼ እስራኤል ለመግባት ሰውነትን የሚያስነሳ መከራን አሳልፍ ያለሁ የእውር አሞራ ቀላቢ ፊልም ባለታሪክ ነው። ፊልሙ በኒውዮርክ ፊልም ፌስቲቫል ላይ በቀጣይ ሳምንት አርብ ለእይታ ይበቃል። ዛሬ ሰዓት ስላልበቃን የዚህን ዘገባ ይዘን አልመጣንም። ሰኞ ዕለት ግን ይዘንላችሁ እንመለሳለን። እንግዲህ አድማጮቻችን፣ የዛሬው የጋቢና ቪኦኤ ጉዟችን በዚሁ ተጠናቋል። በፌስቡክ ቪኦኤ አማህሪክ በትዊተርም እንዲሁ ሃሽታግ ካቢና ቪ ወይም በመጠቀም አስተያየቶቻችሁን አድርሱን። በሰላም በጤና ያገናኘን። ስናስተናግዳችሁ ያመሸነው ጽዮን ግርማና እኔም መስታወት አድራጋውንን ዝግጅታችንን ሲያቀናብርልን የቆየው ሞክቢል ያበረው ነው። ዲጄ ፋትሱ አብሮን ነበር። የስርጭት መሐንዲሱ ዳንክራፍትንም እንደዚሁ አብሮን ነበር። ጉዟቸው የሰመረ ይሁን።